የሞያሌ ከተማ ነዋሪዎች እንዳሉት ከባለፈው ሳምንት ጀምሮ የተዘጉት መንገዶች ከኢትዮጵያ ወደ ኬንያ የተዘረጋው ዓለም አቀፍ መስመርን በመጋቢ መንገድነት የሚያገናኙ ናቸው። በከተማው በንግድ ሥራ የሚተዳደሩት አቶ አዲሱ ንጉሴ የሁለቱ ሀገራት የንግድ ግንኙነት ይጠናከራል ተብሎ ተስፋ በተጣለበት ወቅት መንገዶቹ መዘጋታቸው ያልጠበቁት ክስተት መሆኑን ተናግረዋል። በጣም የሚገርመው ነገር ሞያሌ ላይ ሁለቱ መንግስት ጥሩ ነገር ለዚህ ህብረተሰብ ጥሩ ተስፋ ይዞ እንደሚመጣ ገልጸውልን ነበረ። ያን እየጠበቅን ባለንበት ሰዓት ላይ ያልጠበቅነው ነገር ነው አሁን የተከሰተው። ሁለት መንገዶችን ዘግቷል። መንገዱ መዘጋቱ ህብረተሰቡ ላይ በጣም ትልቅ ጉዳት አለው። የኛ ሰዎች እንደምታውቀው ከዚህ ከኢትዮጵያ እዛ ሄደው ውለው የተለያዩ የቀን ስራ ስረውን ሰርተው ነው እዚህ ማታ የሚገቡት አንዱ ይህን እድልም ያጣብባል። ይሄ ራሱ በቀን ክሺ የሚበልጥ ሰው ነው እዛ ሰርቶ የሚገባው ሰው ማለት ነው። የኬንያ መንግስት መንገዶቹን ከመዝጋቱ በፊት ባሉት ተከታታይ ቀናት በኬንያ ድንበር ሲጓጓዙ የነበሩ በርካታ የጦር መሳሪያዎችና አደንዛዥ ዕፆች መያዛቸውን የጠቀሱት ሌላው የሞያሌ ከተማ ነዋሪ አቶ ጉዬ ኤሌማ በበኩላቸው ይህ ለመንገዶቹ መዘጋት መነሻ ምክንያት ሳይሆን እንዳልቀረ ተናግረዋል። ታርገቶ ዋናው ኮንትሮባንድ ቁጥጥር እና ሌላ እንደ ሀሺሽ እና እንደ ጦር መሳሪያዎች የመሳሰሉት ቁጥጥር ምትል ለማለት ተብሎ የታሰበ ነው የሚባል፣ በአብዛኛው ሰው የዛ አይነት ኢንፎርሜሽን ነው የምታውቀው። በአሁኑ ወቅት በኬንያ መንግስት ተዘግቷል የተባሉት መንገዶች ኢትዮጵያን ከኬንያ ከሚያገናኘው አውራ መንገድ ርቀው የሚገኙ ከተሞችንና የገጠር መንደሮችን የሚያገናኙ መሆናቸውን ነዋሪዎቹ ተናግረዋል። የመንገዶቹ መዘጋት የትራንስፖርት እንቅስቃሴን ከማስተጓጎሉም በላይ በንግድ ሥራና በምርት አቅርቦት ላይ አሉታዊ ተጽዕኖ ሊያሳድር ይችላል የሚል ስጋት እንዳላቸውም ገልጸዋል። እኛ አሁን እዚህ መላ ያለን ሰዎች አንድን ነገር እዚህ አጠገባችን እያለ ጋምቦ ወደ መግዛት እንችል አንድ ኪሎ ሜትር ላይ ገብቶበት ዲዱና ከአዲስ አበባ ብዙ ከተባለ ይከብደናል። እዚህ እኔ ለምሳሌ እዚህ ነው ተወልጄ ያደኩት፣ የማናጠው አዲስ ኑሮ ነው የሚሆንብን። ለምሳሌ አንድ እንደ አትክልት ፍራፍሬ ነገር አሁን እኛ ኢትዮጵያ ውስጥ እንደምታውቀው የምርት እጥረት አለ፣ በጣም ውድ ነው። ቲማቲምና ሽንኩርት እኛ ከኬንያ ነው የምንጠቀመው፣ አሁን ኢትዮጵያ አይደለም። አሁን እቺ መንገድ ስትዘጋ ያ ያስገድድናል። አዲስ አበባ ላይ ያለ ቲማቲምና ሽንኩርት ዋጋና ሞያሌ ላይ ያለ በጣም ልዩነት አለው። የእኛ እዚህ ቀንልስን ይቀንስልናል። ዶይቼ ቬለ ዲደብሊው ያነጋገሯቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው በመንገድ መዘጋት ጉዳይ ላይ በኬንያ የሚገኘው የኢትዮጵያ ኤምባሲ የፌስቡክ ገጽ ላይ ምላሽ መሰጠቱን በመጠቆም መግለጫው የሚኒስቴር መስሪያ ቤቱን ምላሽ የሚወክል መሆኑን ገልጸዋል። በኬንያ የኢትዮጵያ ኤምባሲ የፌስቡክ ገጽ ላይ የቀረበው መግለጫ በኢትዮጵያና በኬንያ አዋሳኝ ድንበሮችን የሚያገናኙ መንገዶች ተዘግተዋል በሚል የቀረበው መረጃ መሰረተ ቢስና የተሳሳተ ነው ሲል አስታውቋል። ዶች ቬሌ ዲ ደብሊው በስልክ ያነጋገራቸው በኬንያ የመርሳቤት ግዛት ምክር ቤት አባል ሚስተር ቻችሎ ቻና በበኩላቸው የኢትዮጵያና የኬንያ መንግስታት በጋራ በደረሱት ውሳኔ መሰረት መንገዶቹ እንዲዘጉ መደረጉን አረጋግጠዋል። የመንገዶቹ መዘጋት በአካባቢው ማህበረሰብ ላይ ሊያሳድር የሚችለው ምጣኔ ሀብታዊ ተጽዕኖ ከግምት መግባት ነበረበት ያሉት ሚስተር ቻችሎ፣ እሳቸውን ጨምሮ ሌሎች የምክር ቤት አባላት የኬንያ ብሔራዊ መንግስት ጉዳዩን ዳግም እንዲያጤነው ግፊት በማድረግ ላይ እንደሚገኙ አመልክተዋል። Issue which the Kenyan government and the Ethiopian government they decided to close. የድንበሩን ጉዳይ በተመለከተ መንገዶቹ የተዘጉት የኢትዮጵያና የኬንያ መንግስታት በደረሱት የጋራ ውሳኔ መሠረት ነው። በተለይ አገናኝ መጋቢ መንገዶቹ እንዲዘጉ ተደርጓል። በእርግጥ ከውሳኔው በፊት የአካባቢው ነዋሪዎችና የአገር ሽማግሌዎችን ማማከር ይገባ ነበር። መንገዱ ሊዘጋ የቻለው የአደንዛዥ እጽናም የኮንትሮባንድ እንቅስቃሴን ለመክታት ሲባል ነው። ነገር ግን በድንበር ላይ የሚኖሩ የሁለቱን ህዝቦች የንግድ እንቅስቃሴ ሊጎዳ ይችላል። እኛ እንደ ምክር ቤት አባል ውሳኔው ትክክል አለመሆኑን በመገናኛ ብዙሃን ገልጸናል። በቀጣይም አሳሳቢነቱን ለብሔራዊ መንግስትና ለውጭ ጉዳይ ሚኒስቴር እናሳውቃለን። ኢትዮጵያ ከኬንያ ጋር በተለያዩ የኢንቨስትመንትና የንግድ ዘርፎች በጋራ ለመስራት የሚያስችላትን ስምምነቶች ማድረጉ አይዘነጋም። በአሁኑ ወቅትም ሁለቱን አገራት በመሰረተ ልማት ለማስተሳሰር የ536 ኪሎ ሜትር የመንገድ ግንባታ በመካሄድ ላይ እንደሚገኝ ይታወቃል። ለዲ ደብልዩ ዘገባ ሸዋንግዛው ወጋየሁ ሐዋሳ።